የኦሮሞ ፌዴራላዊ ኮንግረስ ኦፌኮ አዲስ የተቀበላቸው የፓርቲው አባል አቶ ጀዋር መሐመድን በተመለከተ ከኢትዮጵያ ብሔራዊ ምርጫ ቦርድ በተጻፈለት ደብዳቤ አቶ ጀዋር ኢትዮጵያዊ ዜግነት ያላቸው መሆኑን የሚያስረዳ ከኢሚግሬሽንና ስደተኞች ጉዳይ ባለስልጣን የተሰጠ ማረጋገጫ እንዲያቀርብ፣ ይህንን ሰነድ ማቅረብ የማይችልበት ሁኔታ ከተፈጠረ ደግሞ አቶ ጀዋር መሐመድን የፓርቲው አባል ማድረግ ሕግ ስለማይፈቅድለት አባልነታቸውን የ ማቋረጥ ህጋዊ ግዴታ እንዳለበት ተነግሮታል። ፓርቲው ለዚህ ጥያቄ ምላሽ እንዲሰጥ ከተለያዩ መገናኛ ብዙሀን ተጠይቋል። ለዚህም ጥያቄ የፓርቲው ልዩ ልዩ ኃላፊዎች ፕሮፌሰር መረራ ጉዲና፣ አቶ ሙላቱ ገመቹ፣ አቶ ጥሩነህ ገምታ፣ አቶ በቀለ ነጋ በተለያዩ መገናኛ ብዙሀን ላይ ትናንትናና ዛሬ ምላሽ ሰጥተዋል። ጉዳዩ በአሁኑ ሰዓት ያለበትን ሁኔታ ለማጣራት የፓርቲውን ሊቀመንበር ፕሮፌሰር መረራ ጉዲናን በቀጥታ ምላሽ እንዲሰጡን ዛሬ ጠይቀናቸው ነበር። ምርጫ ቦርድ ጠይቆናል። ምርጫ ቦርድ የጠየቀውን እንዲያቀርብ ጠይቀነዋል። ሲያቀርብ ለምርጫ ቦርድ እናቀርባለን። ቅራያዘኝ ድረስ አቅርቦ ነ ቅራያዘኝ የሚሰጠን መልስ ለምርጫ ቦርድ ሰጥን ወደሚቀጥለው እንሄዳለን። ፕሮፌሰር መረራ ምርጫ ቦርድ ከጻፈላቸው ሁለተኛ ደብዳቤ በኋላ ለቦርዱ የሰጡት ምላሽ እንደሌለም ጨምረው አረጋግጠዋል።